እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የአውሮፓ ከተሞች በተካሄዱ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል። በጎልፍ አሜሪካዊው ጆርዳን ስፒት ትላንት የማስተርስ ሻምፒዮን ሆነ። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያውያኑ የበላይነት ያሳዩበትን የአትሌቲክስ ሩጫ ስፖርት ዜና አላስቀድም። ሲሳይለማ በሰላሳ ሁለተኛው የቪየና ሲቲ ማራቶን፣ አበራ ኩማ በሰላሳ አምስተኛው የሮተርዳም ማራቶን፣ መሠረት መንግሥቱ በሰላሳ ዘጠነኛው የፓሪስ ማራቶን ነው ድል የተቀዳጁት። ሲሳይለማ ነፋሻማና በጥቂቱም ቢሆን ሞቃት በነበረው የቪየና ሲቲ ማራቶን በአንደኝነት ሲያጠናቀቅ ጊዜው ሁለት ሰዓት ሰባት ደቂቃ ከሰላሳ አንድ ሴኮንድ ነው የተመዘገበለት። ከሀያ ሰባተኛው ኪሎ ሜትር በኋላ ተከታዮቹን ጥሎ የተፈተለከው ሲሳይ ከተቀናቃኞቹ የአራት ደቂቃ ልዩነት ፈጥሮ ሲያሸንፍ በታሪክ የመጀመሪያው ነው። የኬንያው ዱንካን ኮች ሁለተኛ፣ ሲራጅ ገና ከኢትዮጵያ ሦስተኛ ሆነዋል። በውድድሩ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የወቅቱ ሻምፒዮና ሌላው ኢትዮጵያዊ ጌቱ ፈለቀ በጡንቻ ሕመም አቋርጦ ለመውጣት ተገዷል። ወደ ሮተርዳም ስናልፍ በዚያም ንፋሱ ከባድ እንደነበር ተዘግቧል። አበራ ኩማን ግን ሊበግር አልቻለም። በ20646 በአንደኝነት አጠናቋል። የኬንያው ማርክ ኪፕቱ ሁለተኛ፣ ቤርናርድ ኮች እርሱም ከኬንያ ነው ሦስተኛ። የሴቶቹን ጃፓናዊቷ አሳሚ ኬቶ በ2፡26፡30 ቀድማ ገብታለች። በመጨረሻም ወደ ፓሪስ ስናመራ የሴቶቹን ያሸነፉት ኢትዮጵያውያት መሠረት መንግሥቱና አማኔ ጎበና መሆናቸውን እናገኛለን። መሠረት በ2፡23፡24 አንደኛ ስትሆን ከራሷ ፈጣን የማራቶን ጊዜ ላይ ስድስት ደቂቃ ግድም አንስታለች። የኬንያ አትሌት ቪስሊን ጄፕኬሾ ሦስተኛ ሆናለች። የወንዶቹን ማርክ ኮሪር ከኬንያ አሸንፏል። ሁለት ዜሮ አምስት አርባ ዘጠኝ ነው ጊዜው። ሌላው ኬንያዊ ሉካ ካንዳ ሁለተኛ፣ ሰቦቃ አቶላ ከኢትዮጵያ ሦስተኛ ሆኗል። ማራቶኑን በዚሁ ላብቃ። በጎልፍ ዘንድሮ ታሪክ ተሰርቷል። የ21 ዓመቱ ወጣት አሜሪካዊ ጆርዳን ስፒት አጋስታ ላይ በተካሄደው የማስተርስ ውድድር ከታይገር ውድስ ቀጥሎ ሁለተኛው ወጣት ሻምፒዮን ለመሆን በቅቷል። አጨራረሱም አስደናቂ ነው። ከመጀመሪያ እስከ መጨረሻ ውድድሩን በመሪነት የጨረሰ ጎልፍ ተጫዋች በማስተርስ ጆርዳን ስፒት ሆኗል። ትላንት ከመጨረሻው ዙር ላይ የደረሰውም በአራት ነጥቦች እየመራ ነበር። የቴክሳስ ተወላጁ ጆርዳን ስፒት ወደፊትም ተስፋ ያለው ተጫዋች እንደሚሆን ታምኖበታል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ትናንት ከካሜሩናቸው ያውንዴ ላይ ያደረገውን የመልስ ጨዋታ ሁለት ለአንድ ተሸንፎ ከመላው አፍሪካ ጨዋታዎች ውጭ ሆኗል። ሁለቱ ቡድኖች ከሁለት ሳምንት በፊት የመጀመሪያ ማጣሪያቸውን አዲስ አበባ ላይ በካሜሩኑ አናብስቶች በተመሳሳይ ሁለት ለአንድ መሸነፉ የሚታወስ ነው። የደርሶ መልሱ አጠቃላይ ውጤት አራት ለሁለት የካሜሮንን ቡድን ለመላው አፍሪካ ጨዋታ እንዲያልፍ አስችሎታል ማለት ነው። ወደ አስራ ስምንተኛው ሳምንት የኢትዮጵያ ፕሪምየር ሊግ ስመለስ ከትናንት በስቲያ በአዲስ አበባ ስታዲየም የተገናኙት ቅዱስ ጊዮርጊስና ሲዳማ ቡና ከረፍት መልስ ለመሸናነፍ ጠንካራ ፉክክር አሳይተዋል። በውጤቱም ጊዮርጊስ ሁለት ለአንድ አሸንፎ ወጥቷል። ሁለቱ ቡድኖች ለእረፍት የወጡት ባዶ ለባዶ ሲሆን የጊዮርጊስ የመጀመሪያው ግብ የተመዘገበው በሁለተኛው የጨዋታ ክፍለ ጊዜ በአዳነ ግርማ አማካይነት ነው። ጊዮርጊስና ሲዳማ ቡና የፕሪሚየር ሊጉን መሪነት በየሳምንቱ እየተፈራረቁበት ያለው ሁኔታ ቀጥሏል። በዚህኛው ሳምንት ተረኛው መሪ ቅዱስ ጊዮርጊስ ሲሆን፣ ያለፉትን ሁለት ሳምንታት ሲዳማ ቡና ሲመራ ቆይቷል። የጊዮርጊሱ አሰልጣኝ ፋሲል ተካልኝ ከጨዋታው በኋላ በሰጠው አስተያየት እንዲህ ብሏል። የነጥብ ልዩነቱ እንደሰፋ ነበር የሚሆነው እና ያንን ለማድረግ ስንመጣም መስቀድ እንደሌለብን ነበር አምነን ነበር ነው። ተሳክቶንላል። አሸነፈናቸዋል። ግን የዛሬው ጨዋታ ብቻ ማሸነፍ ለዋንጫ ያበቀናል ብዬ አላስብ። ብዙ ስህተቶች አሉብን። እነሱን አርመን ከፊታችን ያሉትን ወሳኝ ጨዋታዎች በአሸናፊነት መወጣት እንፈልጋለን። የሲዳማ ቡና አሰልጣኝ ዘላለም ስፈራው በበኩሉ በእርግጠኝነት ምክንያት በእኛ ላይ ወሰን ይችላል፣ እናውቀዋለን። በእኛ ይወሰን ነገር ግን ትልልቅ ክለቦች እንዳሉ መገመትም አያዳግትም። ስለዚህ ከዚህ በኋላ ሊትል ይችላል ብለን ታሳቢ እናደርጋለን። እንደዚህ አይነት ኦፖርቹኒቲዎች ካጋጠሙ በእርግጠኝነት እንመለሳለን። በፕሪምየር ሊጉ አስገራሚ ጉዞ እያደረገ ያለው የኢትዮጵያ ንግድ ባንክ ትናንት ጎንደር ላይ ዳሽን ቢራን ሁለት ለአንድ ረድቶ የደረጃ ሰንጠረዡን አሻሽሏል። አርባ ምንጭ ከነማ ኢትዮጵያ ቡናን ሁለት ለአንድ አሸንፏል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ እና ሲዳማ ቡና በኩል ሰላሳ አምስት ነጥብ ጊዮርጊስ በጎል በልጦ መሪነቱን ተረክቧል። ሌሎች የአስራ ስምንተኛ ሳምንት ፕሪሚየር ሊጉ ተስተካካይ ጨዋታዎችም ነገ ይካሄዳሉ። ሙገርና ወልዳያ ከነማ ወራጅ ቀጠናውን አልለቀቁም። ኮከብ ጎል አግቢነቱን ቢኒያ ማሰፋ በአስራ ሶስት ሪክ ሙራንዳ በአስራ አንድ ተከታትለው ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ባለሜዳው ማንቸስተር ዩናይትድ የከተማ ተቀናቃኙን ማንቸስተር ሲቲን ከኋላ ተነስቶ አራት ለሁለት አንበርክኮ አሸንፎታል። ሰርጂዮ አጎሮ በስምንተኛው እና በሰማንያ ስምንተኛው ደቂቃ ለማንቸስተር ሲቲ ቢያስቆጥርም በሰፊ የግብ ልዩነት ከመሸነፍ አላዳነውም። ማንቸስተር ዩናይትድ ቀድሞ ጎል ቢቆጠርበትም በአስራ አራተኛው እና በሀያ ሰባተኛው ደቂቃ አሽሊ ያንግ እና ማርዋን ፌላኒ አከታትለው በማግባት ለእረፍት ወጥተዋል። ማንቸስተር ዩናይትድ በዚህም አላበቃም። ሁዋን ማታና ክሪስ ሞሊንግ ሁለት አክለው ከረፍት በኋላ ማለት ነው ደጋፊያቸውን አስደስተዋል። በዚህም ውጤት መሰረት ማንቸስተር ዩናይትድ ደረጃውን ባለበት አጠናክሮ ሲቀጥል፣ በአንሳሩ የአምናው ሻምፒዮና ማንቸስተር ሲቲ ባለበት አራተኛ ደረጃ ላይ ሆኖ ለመቆየትም ስጋት ፈጥሮበታል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ አንድ ተስተካካይ ጨዋታ እየቀረው በሰባ ሶስት ነጥብ ሊጉን ይመራል። አርሴናል በስልሳ ስድስት ተከትሏል። ማንቸስተር ዩናይትድ በስልሳ አምስት ሶስተኛ ነው። በዚሁ አበቃለሁ ሰለሞን። አመሰግናለሁ ገዛህኝ። በመጨረሻም ወዲህ ወደ ዩናይትድ ስቴትስ መጥተን ይሆናል የምናበቃው። የዩናይትድ ስቴትስን እግር ኳስ ለማጠናከር ከቅርብ ጊዜ ወዲህ የተያዙ ጥረቶች እየገፉ ናቸው። በተለያዩ የሀገሪቱ ክለቦች ውስጥ ከአውሮፓ የፈለሱ በዕድሜ ገፋ ያሉ ተጫዋቾች ይገኛሉ። ስቲቨን ጄራርድ፣ ካካ፣ ዴቪድ ቪያ፣ ዴቪድ ቤካም ቲሪ ሄንሪ ይጠቀሳሉ። ላታን ኢብራሂሞቪች፣ ሃቪየር ሄርናንዴዝ ቺቻሪቶ እንዲሁም ጌት በአዲስ ሊቀላቀሉ እንደሆነ ደግሞ ጉንጉምታዎች ሰፍነዋል። በእርግጥ እንደሚባለው በዩናይትድ ስቴትስ ሜጀር ሊግ ሶከር የአውሮፓ አሮጌ ተጫዋቾች መጦሪያ ስፍራ እየሆነ ነው? ባልደረባችን ሶራ ሃላኬ ለሊጉ ኮሚዩኒኬሽን ዲሬክተር ለሳል ዴ ላ ሞኒካ ያቀረበላቸው ጥያቄ ነበር። ጉዳዩ ፈጽሞ እንደዚህ አይደለም። ይሄ የቆየ አስተሳሰብ ነው። ሊጎች ምንጊዜም ተጫዋቾቻቸውን በአዲስ ትውልድ ወጣቶች ነው መሙላት የሚሹት። ብዙ ጊዜ የሚታየውም ይሄው ነው። በየክለቦች ውስጥ ገፋ ያለው 27 ወይም 2 ዓመት እድሜ ያላቸው ተጫዋቾች ታገኛላችሁ። ስለዚህ ጉዳይ አሰልጣኞቻቸውን ብትጠይቁ በየክለባቸው ምን አይነት ተጫዋች እንደሚፈልጉ ትረዳላችሁ። አሁን የምትላቸው ተጫዋቾች በጨዋታ ብቃታቸው በጣም የሚታመኑ ናቸው። ከዚያ አንጻር ነው የሚታየው እንጂ ሊጉን መጦሪያ ለማድረግ አይደለም ነበር ያሉት በዩናይትድ ስቴትስ የሜጀር ሊግ እግር ኳስ ኮሚኒኬሽን ዲሬክተር ሳልዴላ ሞኒካ። በማመስገን በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደና ቆዩ።